በባሌ ዞን ዲንሾ ወረዳ አንድ የጭነት መኪና አሽከርካሪ ጥቃት ደርሶበት መሞቱን ተከትሎ በአካባቢው ተቃውሞ መቀስቀሱ ተገልጿል። የአካባቢው ነዋሪዎችና የሟቹ ወላጆች ለግድያው ፖሊስን ተጠያቂ አድርገዋል። የባሌ ዞን የጸጥታ ጽህፈት ቤት በበኩሉ ወንጀሉን ማን እንደፈጸመ እስካሁን አልታወቀም ብሏል። ሙክታር ጀማል ዝርዝሩን ይዘዋል። ሰኞ ሰኔ አንድ ሁለት ሺህ አስራ ሁለት ከሻሸመኔ ወደ ባሌ የሚጓዝ የጭነት መኪና በማሽከርከር ላይ እያለ ሕይወቱ ያለፈው አቶ ሳዲቅ ሐጂ እብሮ የተባለ ግለሰብ በፖሊስ ስለመገደሉ ከአካባቢው ሽማግሌዎችና አስተናባሪዎች በባህላዊ ስርዓት ከተደረገ አውጫጭኝ መረጃ ማግኘታቸውን ነው አጎቱ አቶ ሁሴን አብዲ የሚናገሩት። በቃ በጥይት ተመትቶ ሞተዋል ከገረምባ ዲማ ወደ አበከራ ሲመለስ በፖሊስና ፓትሮል ገደሉት። ፖሊስ ነው የገደለው ለማለት ያየ ወይ የሰማ መረጃ አለ። ፖሊሶችም በፓርኪ መኪና ወጥተዋል። መኪና እየተከታተሉ ወጥተዋል። እየነገሩ ነው። በቃ አካባቢ ነው። በቃ ዜጠኝና ስምንት መሀል ነው። የአሽከርካሪው ረዳቱ ሆኖ ሲሰራ የነበረው ኢብራሂም ሐሰን በበኩሉ ምሽት ላይ ከፖሊስ ጥይት እንደተተኮሰባቸው ይገልጻል። ወራኒ ሞቱማ ኩኒ ፉንዱረ ጎዴ የመንግስት ወታደር ደንቃ ወንዝ ላይ ናቁመዋለን። የፓርክ መኪና ነበረች። በመኪናዋ ተከታተሉን፣ ከዛ በጥይት አከታትለው ተኮሱብን። የባሌ ዞን አስተዳደርና ጸጥታ ኃላፊ አቶ አሸናፊ ዮሐንስ በበኩላቸው ስለ ሁኔታው ተከታዩን አስረድተዋል። አሽከርካሪው በብረት ይመታ በሌላ ነገር ይመታ ለጊዜው የሚታወቅ ነገር ባይኖርም ደሙ ፈሶ ጸጥታ አካላት ቶሎ ብለው እዛ ቦታ ላይ በመሄድ ቶሎ የእርዳታ ሕክምና እንዲያገኝ ወደ ጤና ጣቢያ ወስዱታል። ጤና ጣቢያ እንደወሰዱት ትንሽ ቆይቶ ሕይወቱ አልፋል። የመንግስት አካል እንደገደለው ተደርጎ ነው ሲናፈስ የነበረው ብዙ አሉባልታ። ምርመራ ተካሂዶ ከተጣራ በኋላ ል ማስረጃ ላይ ከደረሱም በኋላ ነው በደንብ መግለጽ የሚቻለው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።